ኢትዮጵያን ከሱዳን ጋር በሚያዋስነው የድንበር አካባቢ የሚታየው የሰዎች እንቅስቃሴ የኮሮና ቫይረስን ወረርሽኝ መዛመት የሚያባብስ ነው ሲል የአማራ ክልል የፌዴራል መንግስቱን ድጋፍ ጠይቋል። በተለይም ከሱዳን ጋር በሚያዋስነው የመተማ ወረዳ 19 መውጫና መግቢያ በሮች በመኖራቸው በህጋዊም ሆነ በህገ ወጥ መንገድ የሚገቡ ኢትዮጵያውያንንና የውጭ ሀገር ዜጎችን መቆጣጠር አዳጋች እየሆነ መምጣቱን ነው ክልሉ ያስታወቀው። የአማራ ክልል ምክትል ፕሬዚዳንትና የኮሮና ቫይረስ መከላከያ ግብረ ኃይል ሰብሳቢ ዶክተር ፈንታ ማንደፍሮን ያነጋገረችው አስቴር ምስጋናው ተከታዩን አጠናቅራለች። በአማራ ክልል የሚገኘው የመተማ ወረዳ ከሱዳን ገዳሪፍ ግዛት ጋር በድንበር ይዋሰናል። ክልሉን ከሱዳን ጋር የሚያዋስነው ድንበር አጠቃላይ ርዝመትም አራት መቶ ኪሎ ሜትር እንደሆነ መረጃዎች ያመላክታሉ። በሁለቱ ሀገራት ድንበሮች የንግድና ህገ ወጥ ሰዎች ዝውውር በመኖሩ ደግሞ ከፍተኛ የሆነ የህዝቦች እንቅስቃሴ ይስተዋላል። በማይታወቁና ህገ ወጥ በሆኑ መንገዶችም ሰዎች እንደሚገቡና እንደሚወጡ የመንግስት አካላትም ያውቃሉ። ይህ ደግሞ የኮሮና ቫይረስ ስርጭትን የመቆጣጠሩን ሂደት ፈታኝ እንዳደረገው ነው የአማራ ክልል ምክትል ርዕሰ መስተዳደር እና የኮሮና ቫይረስ ግብረ ኃይል ሰብሳቢ ዶክተር ፋንታ ማንደፍሮ የሚናገሩት። ከአራት መቶ ኪሎ ሜትር በላይ የሚሸፍን አለም አቀፍ ድንበር ስላለን፣ በእነዚህ አለም አቀፍ ድንበር ከሱዳን ይኖሩ የነበሩ ወገኖቻችን አንድ ሁለት በሚባል ቦታ ብቻ ሳይሆን በጣም ብዙ በሚባሉ ቦታዎች አስራ ዘጠኝ የሚሆኑ መግቢያዎች አሉ። እነሱ ብቻ አይደሉም። ድሮ በሚታወቁ ቦታዎች ነው የሚገቡት። አሁን ግን የኳራንቲኑን ከሰሙ በኋላ እንዲሁ ዝም ብሎ እንደ ውሃ ባገኙት መፍሰስ አይነት ችግሮች ናቸው። በእነዚህ አራት መቶ ኪሎ ሜትሮች በሙሉ የፀጥታ ኃይል መመደብ አይቻልም። ስለዚህ የፌዴራል የሚፈለግበት አንዱ ትልቁ የጸጥታ ኃይል በቦርደሮች ላይ እንዲኖር ማድረግ ነው። በጣም በብዛት ስለሚገባ በየቀኑ ለአስራ አራት ቀን የምናቆያቸው ሰዎች ቁጥራቸው እየገዘፈ መምጣቱ ይሄ የክልሉ ነዋሪዎች ብቻ አይደለም። በነገራችን ላይ እንዲታወቅ በዚህ አቋርጠው የሚገቡ ሁሉም ኢትዮጵያውያን ናቸው። ሁሉም ኢትዮጵያውያን ብቻ ሳይሆን አልፎ አልፎ እንዲሁም የሌሎች ሀገሮች ዜጎች የሚገኙበት እና ይህንን በየቀኑ የሚጎርፈውን ህዝብ ለአንድ ክልል ማኔጅ ለማድረግ ቀላል አደለም ሎጂስቲክሊ በሪሶርስም ስታዩ። ስለዚህ የፌዴራል መንግስት አሁን ድንኳኖችን በመደገፍ የተለያዩ ድጋፎችን እያደረገ ነው። የጤና አገልግሎት እንዲሁም ሰራተኞቹን የጸጥታ ለምሳሌ የሰለጠኑ በእንዲህ አይነት ሙያ ላይ የሰለጠኑ የሴኪሪቲ ወይም የደህንነት ሰዎችን ፖሊስ ይሄን ያግዛል። ይሄ አስፈላጊ ነው። በአንዳንድ ለይቶ ማቆያዎች ውስጥ ግለሰቦች ውጤታቸው ይፋ ሳይሆን ወደ ማህበረሰቡ እንዲቀላቀሉ እየተደረገ መሆኑን የሚገልጹ መረጃዎችም ይሰማሉ። እንደዚህ አይነት መረጃዎች በህብረተሰቡ ዘንድ ስጋት ስለመፍጠራቸው የተጠየቁት ምክትል ርዕሰ መስተዳደሩ ይህ ድርጊት ከተፈጸመ ስህተት መሆኑን ገልጸዋል። ሄደሽ ሌላ ቦታ ተመርምረሽ ውጤትሽ ይሄ ነው እንደሚባል አይደለም። ምልክቶቹ ካሉበት ወደ ቤት ሂድ የሚባል የለም። ሁለተኛ ተመርምሮ በምርመራ ውጤቱ ከተገኘበት አልተነገረኝም አይደለም። ፖዘቲቭ ሆኖ ቢገኝ ኢሚዲየትሊ ነው ወደ ትሪትመንት ሴንተር የሚወሰደው። ይሄ በባህር ዳር አካባቢ ያየሽ ይሆናል። በመተማ ግን ማንኛውም ሰው ይመረመራል። ተመርምሮ ነፃ መሆኑ ሲታወቅ ብቻ ነው አሁን የሚለቀቁ ሰዎች። ከሌላ ቦታ መጥተው መቆየት ያለባቸውን አስራ አራት ቀን ሳይቆዩ እንዲሁ ዝም ብሎ እንደ ደርሶ ታካሚ ሄደው ተመለሱ የሚባልበት ሥርዓት ያለን አይመስለን ነው። እነሱ ከመጀመሪያውንም ሥርዓት ችግር የሌለባቸው ከሆነ እንዲሁ በመጠርጠር የምትይዣቸውን ወይም ሪፖርት ተደርጎ ከሆነ እንግዲህ ፕሮቶኮል ስላላቸው የጤና ሰራተኞች የሚያደርጉት ካልሆነ በስተቀር እንዲሁ ዝም ብለው ኑ ብለው ናሙና ወስደው ውጤቱን ሳይነግሩ ለቀቋቸው የሚለው ግን ለእኔ መረጃውም የለኝም፣ ለመቀበልም እጅግ ከባድ ነው። እንደዚህ አይደረግም። በአስቸኳይ ጊዜ አዋጁ ተግባራዊ እንዲሆኑ የወጡ የአፍና አፍንጫ መሸፈኛ ማድረግን የመሳሰሉ አስገዳጅ መመሪያዎችን በተመለከተም ምክትል ርዕሰ መስተዳደሩ የሚከተለውን አስተያየት ሰጥተዋል። ከተለመዱ የመንግስት ትዕዛዞች ወጣ ያለ ነው። ከራስ ጋራ በቀጥታ ግንኙነት ያለ ነው። ቅጽበታዊ የሆነ ችግር ምን ማለት ነው? ወዲያውኑ ይህንን ባለማክበሩ በዚህ በሽታ ሰው ተጠቂ ሊሆን ይችላል። ተጠቂ ከሆነ በኋላ የምናደርጋቸው ጥንቃቄዎች ሳይሆን የሚጠቅሙን በዚህ በሽታ ሳንያዝ መከላከል ስለሆነ ማህበረሰቡ ይሄንን ተረድቶ መንግስት በየሰዓቱና በየጊዜው ይሄ ጉዳይ በራሱ በአካባቢው ባሉ በሚችላቸው በሻሽም፣ በምንም በማንኛውም አፉን አፍኖ መሄድ እኔ ትልቅ ግዴታ ነው ብዬኔ አልቆጥረውም። በጣም ዝቅተኛ ግዴታ ነው፣ ግን ብዙ ያደነናል። ራሳችንን የምናተርፍበታለን፣ ወገኖቻችንን የምንከላከልበታለን እና ህዝቡ ይሄንን እንዲው እንደ ማንኛውም መደበኛ ትእዛዝ ብቻ አድርጎ ባይወስደው ራስን የማትረፍ ራስን የማሻገር ጉዳይ መሆኑን ተረድቶ እያንዳንዱ ሰው ራሱን ከተከላከለ ሌላውን ተከላከለ ማለት ነው በአማራ ክልል በዛሬ ዕለት ብቻ አስራ ሰባት ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል በክልሉ በቫይረሱ የተያዙ ሰዎች አጠቃላይ ቁጥር ደግሞ ከአርባ በላይ ደርሰዋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር